በአለፈ ወር የአፍሪካ ህብረት 26ኛው የመሪዎች ጉባኤ በተካሄደበት ወቅት ኢትዮጵያ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል እንድትሆን ጉዳዩ ተነስቶ እንደነበረ የሚታወስ ነው። ይህንን ድጋፍ ለማሰባሰብ በሸራትን ሆቴል ተቀማጭነታቸው በአዲስ አበባ የሆኑ የህብረቱ ዲፕሎማቶች በተገኙበት ይፋዊ የድጋፉ ጥሪው ተከናውኗል። ይህ ምን ማለት እንደሆነ የሚያስረዱት በውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ ተወልድ ሙልጌታ ናቸው። ኢትዮጵያ ለተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባልነት የምታደርገውን ውድድር በይፋ የምትጀምርበት ቀን ነው። ያው ኢትዮጵያ እንደሚታወቀው ለዚህ ለኮሌክቲቭ ሴኩሪቲ እና ለዓለም አቀፍ ሰላም ከጥንት ጀምሮ የቆመች ሀገር ነች። ፊት በሊግ ኦፍ ኔሽንስ፣ ከዛም በኋላ በዩናይትድ ኔሽንስ ከመጀመሪያ እስከ መጨረሻው የተሳተፈች ሀገር ነች። በርካታ ሺዎችን ለዚህ ለሰላም ማስከበር ያዘመተች ኃይሎች በተለያዩ የዓለም ክፍሎች ይሄ እንግዲህ የፖሊስ ኃይልንም ወታደራዊ ኃይልንም እንደዚሁ ይመለከታል። ስለዚህ የዛሬው ቀን እንግዲህ ኢትዮጵያ ይሄንን ሚናዋን ለዓለም ሰላምና ለጋራ ደህንነት ያለውን ሚና እንድታሳድግ እና የበለጠ ደግሞ ድጋፏን እንድታሳይ መድረኩን ለመውሰድ መሻቷን የምትገልጽበት ነው ከመግለጽ ባለፈ ዲፕሎማሲያዊው ዘመቻ ምን መልክ ይዟል በጎ ፈቃድስ እያሳዩ አሉ ወይ ኢትዮጵያ እንግዲህ ካንዲዴቸሯን የአፍሪካ ህብረት በ26ድተኛው የመሪዎች ስብሰባ ላይ አፍሪካን ወክላ እንድትካፈል አረጋግጧል ይህንን እንግዲህ ያንን ደግሞ ለሌሎች የዓለም አቀፉ ህብረተሰብ አባላት በማሳወቅ በይፋ ዘመቻዋን የሚጀምርበት ወቅት በአፍሪካ ሀገራት በኩል ኢትዮጵያ ድጋፍ አግኝታለች በማለት የገለጹት የውጭ ጉዳይ ሚኒስትሩ አቶ ቴዎድሮስ አዳነውም በዚህ ዕለት የዚህን አጋጣሚ በመንተራስ እጩነታችንን በይፋ የተባበሩት መንግስታት የጸጥታው ምክር ቤት እንደ አውሮፓውያኑ ዘመን አቆጣጠር ከ2017 እስከ 2018 የተለዋጭ አባልነትን ወንበር እንድንይዝ ነው። ኢትዮጵያ ይህን ስፍራ ስትይዝ ወንበሩ የአፍሪካ ቡድን ድምፅ ይሆናልና ነው። ይህንን ደግሞ የአፍሪካ ህብረት የተቀበለው ነው ባለፈው ወር 26ኛው የአፍሪካ መሪዎች ጉባኤ በተካሄደበት ወቅት የተገለጸው ነው። የአፍሪካ ህብረት ድጋፉን ስለገለጸልን መንግሥቴ ከልብ ያመሰግናል። በእኛ ላይ ያለውንም እምነት የሚያንጸባርቅ ነው። በጸጥታው ምክር ቤት መቀመጫ ለማግኘት ከተለምዶዋ ኢትዮጵያ ብቁ የምሆን ዕድል ሊኖራት ይገባል በማለት Ethiopia has always been a strong advocate of the principles of collective security and multilateralism. ምንጊዜውንም ቢሆን በደህንነት ላይ እና አብሮ በጋራ በመስራት ኢትዮጵያ የምታምንበት ነው። በተባበሩት መንግስታት ብሎም በልዩ ልዩ ተቋማቶቹ በሚመሩበት መርህ እምነታችን ጽኑ ነው። ከእነዚህም ውስጥ አንደኛው የጸጥታ ምክር ቤት ነው። ኢትዮጵያ ራሱን የተባበሩት መንግስታትን በ1945 የዛሬ 71 ዓመታት ከመሠረቱት 51 ሀገራት ውስጥ አንደኛዋ ናት። የመመሪያውንም በሳን ፍራንሲስኮ በተካሄደው ጉባኤ ቻርተሩን ካጸደቁት ውስጥ ናት። በዚህ ሰነድ ውስጥ ደግሞ እንደተገለጸው የጋራ የደህንነትን ዋስትናን የሚያረጋግጡ በአፍሪካ ህብረት በኩል የሰላምና ጸጥታ ኮሚሽነር እስማኤል ሸርጉዊ ለኢትዮጵያ ትልቅ ኃላፊነት ነው ብለዋል። ኢትዮጵያ አማትራ ያየችው ዓላማ ከምንጊዜም በበለጠ በጣም ከባድ ነው። ምክንያቱም እንደኛ አይነቱ የአህጉራቱ ድርጅት ከተወሰነ ጊዜ ወዲህ ግጭቶችን በማስወገድ እና ውሳኔዎችን በማጸደቅ ተግባራት ላይ ግዳጁ አድርጎ ስለወሰደው ነው። እንደ አፍሪካ ህብረት አይነቱ የክፍለ ዓለማዊው ድርጅት ግጭቶች በየሀገሩ ድንበሮች ላይ ስለሚከሰቱ ይህንን መልክ ማስያዙ ቀላል አይሆንምና ነው። ወደረኞችን በአንድ አቀራረብ ማወያየት ከባድ ነው። ችግሩን የሚጋሩት ሀገሮች ስለሚረዱት ውሳኔ እንዲያገኝ የሚደረግ ነው። ተግባሩ የዘመኑን የግጭቶች ሁኔታ ለማብረድ የተባበሩት መንግስታት የተቸገረበትና በትብብር ከክፍለ አገራዊ ድርጅቶች ጋር በተለይ ከአፍሪካ ህብረት ጋር ስለሚሰራ የተለየ ጥንቃቄ ይሻል። ጌታቸው ተድላይለ ጊዮርጊስ ለዶች ለዶችቬሌ ራዲዮ ከአዲስ አበባ